ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ ጋቢና የተቃዋሚ ፓርቲ መሪ ዶክተር መራራ ጉዲና በትላንትናው ዕለት መታሰራቸውን የኢትዮጵያ መንግስት አረጋገጠ። ሌሊት ስምንት ሰዓት ይዘውት እንደሄዱና ዛሬ ቁርስ የወሰዱ ልጆች ፈልገው እንዳገኙት ማዕከላዊ እንደሚገኙ ነገር ግን በአይናቸው ያላዩት መሆኑን ምግብ ብቻ አቀብሎ ተመልሷል። የኦፌኮ አመራር አባል አቶ ጥሩነ ገምታ የተናገሩት ነው። ዝርዝሩን ይዘናል። በሌላኛው ዝግጅት በኢትዮጵያ ከተቀሰቀሱ ተቃውሞች ጋር በተያያዘ የታሰሩና ታስረው የተፈቱ ወጣቶችን እናነጋግራለን። የእስር ይዞታቸው ምን ይመስል ነበር? እንግዲህ ሰው ከተያዘ የሚገረፈው ግርሻ ቀላል አይደለም። እግሬ ነበር ምን ይደርስብኛል፣ ምን ይመጣብኛል ብሎ እየተስፋፈቅ ያለ ነው ህዝብ ማለት አይቻል። ታስረው ከተፈቱት የሰማችሁት ነው። የኢትዮጵያ መንግስት ቃል አቀባይ አቶ ነገሪ ሌንጮ እንዲህ ይላሉ። እኔ እስከማውቀው ድረስ በህግ ከለላ ስር ካሉት ሰዎች ላይ ድብደባ ማካሄድ ፍትሃዊም ህገ ወጥም ለሆኔ ነው። ከእስራት ስንወጣ፣ ዛሬ የዓለም የኤድስ ቀን እየተከበረ ነው። በኢትዮጵያ በሽታውን በመከላከል ረገድ የተመዘገቡ ለውጦችን እንቃኛለን። ስርጭቱም፣ ክስተቱም ሁኔታዎች እየቀነሱ ይገኛሉ። ስለዚህ አቅጣጫው የሚሆነው ተገላጭነትን ትኩረት ያደረገ ፀረ ኤችአይቪ ፕሮግራም ማስፋፈያ ስራዎችን ማጠናከር ነው የሚሆነው። ጋቢና ቪኦኤ ሁሉንም ከዝግጅቶቻችን ታገኙታላችሁ። የአዲሱ ትውልድ ድምፅ ነው ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ናስቀድ እንደምናመሻችሁ። የጋቢና ቪኦኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና አስቸኳይ ጊዜ አዋጁን ለማስፈጸም በተቋቋመው ኮማንድ ፖስት ስር መታሰራቸው ተረጋገጠ። የኦሮሞ ፌዴራሊስት ኮንግረስ በዛሬው ዕለት ለአሜሪካ ድምጽ እንዳስታወቀው ዶክተር መረራ ጉዲና በትናንትናው ዕለት ከአውሮፓ ሲመለሱ መታሰራቸውንና ከቤት ተወስደው ማዕከላዊ እንደሚገኙ ምግብ በማቀበል ሂደት ማረጋገጣቸውን ተናግረዋል። በሌላ በኩል የኢትዮጵያ መንግስት በሽብር ከተ ከተሰየሙ ድርጅቶችና ከጸረ ሰላም ቡድኖች ጋር ማንኛውንም ግንኙነት ማድረግ የተከለከለውን አንቀጽ በመተላለፋቸው በቁጥጥር ስር ውለዋል ሲል በሀገር ውስጥ መገናኛ ብዙኃን በኩል አረጋግጧል። የታሰሩት ከአሸባሪ ድርጅቶች ጋር ግንኙነት ማድረግን በሚከለክለው የአስቸኳይ ጊዜ አዋጅ መሰረት መሆኑንም አስታውቋል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ወደ ዓለም አቀፍ ዜና ስናልፍ የደቡብ ሱዳን ውጥረት እየተባባሰ መምጣቱንና ብጥብጥ ሊቀሰቀስ የመቻሉም ጉዳይ አሳሳቢ ደረጃ ላይ መሆኑን የዩናይትድ ስቴትስና የተባበሩት መንግስታት ድርጅት አስጠነቀቁ። ኬት ሃርፐር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የዩናይትድ ስቴትስ ተጠሪ ጄኔቫ ውስጥ ሲናገሩ የደቡብ ሱዳን መንግስት ማዕከላዊ ኢኮ ኢኮትሪያ ክፍለ ግዛት ውስጥ ሲቪሎችን የጥቃት አላማ እያደረገ መሆኑን በሚቀጥሉት ቀናትና ሳምንታት ውስጥም በሰፊው ጥቃት ሊያካሄድ የተዘጋጀ ስለመሆኑ ተአማኒ መረጃ አለን ብለዋል። በመንግስታቱ ድርጅት የደቡብ ሱዳን አቻቸው ኮል አሎር ኩል ደግሞ ፈጥነው አስተባብለዋል። ይህ በእንዲህ እንዳለም ትናንትና ጁባ ውስጥ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርቶች ከአሁን ቀደም ታይቶ የማይታወቅ ብጥብጥና የብሔረሰባዊ ውጥረት በመላ ሀገሪቱ ነግሷል ብለዋል። የተባበሩት መንግስታት ህጻናት መርጃ ድርጅት የገንዘብ ድጋፍ ካልጨመረ እንደ አውሮፓውያን አቆጣጠር በ ሁለት ሺ ሰላሳ ዓመተ ምህረት ለኤች አይቪ ኤድስ ተጋልጠው የሚወለዱ ህጻናት ቁጥር በ ስድሳ ከመቶ እንደሚጨምር ተነበየ። ዩኒሴፍ ባወጣው አዲስ ሪፖርት ቫይረሱ በደማቸው ያለ ህጻናት ቁጥር ባለፈው የአውሮፓውያን ዓመት 2015 250 ሺህ የነበረው ከ15 ዓመት ባነሰ ጊዜ ውስጥ 400 ሺህ እንደሚደርስ ተናግረዋል። በአሁኑ ጊዜ አፍሪካ ውስጥ አንድ ነጥብ ስምንት ሚሊዮን ቫይረሱ የተጋለጡ ልጆች አሉ። የሚበዙት ከሰሃራ በታች ባሉት የአፍሪካ ሀገሮች ናቸው። የነዳጅ አምራች ሀገሮች ማህበር እንደ አውሮፓውያን አቆጣጠር 2008 ዓ ም ወዲህ ለመጀመሪያ ጊዜ የነዳጅ ምርት ለመቀነስ መስማማቱን ተከትሎ ዛሬ የነዳጅ ዋጋዎች ከፍ ብለው ውለዋል። ውሳኔው ትላንት የነዳጅ ዋጋውን በ10 ከመቶ ከፍ ያደረገው ሲሆን የኃይል ምንጭ አክሲዮኖች ዋጋም ጠንከር ብሏል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱገር የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና የታሰሩት ከአሸባሪ ድርጅቶች ጋር ግንኙነት ማድረግን በሚከለክለው የአስቸኳይ ጊዜ አዋጅ መሰረት መሆኑን የኢትዮጵያ መንግስት አስታወቀ። በአውሮፓ ህብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የተናገሩት የተቃዋሚ ፓርቲ መሪ ከአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ጎን ተቀምጠው የሚያሳዩ ምስሎች በድረ ገጽ ሲሰራጩ ቆይተዋል። ዶክተር መረረ ጉዲና መታሰራቸውን ቤተሰቦቻቸው፣ ፓርቲያቸውና በኢትዮጵያ አስቸኳይ ጊዜ አዋጅ የተቋቋመው ወታደራዊ እዝ ገልጸዋል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ድርስ ሆናል። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ዛሬ ለቪኦኤ እንዳብራሩት ዶክተር መረራ ጉዲና በፓርቲ ተልእኮ ስራቸውን ለአንድ ወር ያህል ሲያከናውኑ ቆይተው ትናንት ህዳር አንድ ቀን 2009 ዓ ም ጠዋት አዲስ አበባ ገብተዋል። ቤታቸውም እስከ ምሽቱ ሁለት ሰዓት ድረስ በእረፍት ላይ እንደነበሩ አቶ ጥሩነህ ተናግረዋል። ከቀትር በኋላ በመኖሪያ ቤታቸው አካባቢ የመንግስት የጸጥታ ኃይሎች ሲንቀሳቀሱ እንደነበሩም ሰምተናል ይላሉ አቶ ጥሩነህ። ወደ ማታ ግን የዶክተር መረራንም ሆነ የቤተሰብ አባላትን ስልክ ብንሞክርም መልስ ልናገኝ አልቻልም፣ የሚሉት አቶ ጥሩነህ ዛሬ ጠዋት ዶክተር መረራ ጉድና በቁጥጥር ስር መዋላቸውን ከቤተሰብ አባላት እንደሰሙና የአያያዛቸውን ሁኔታ ዘርዝረዋል። አሁን ትናንትና ህዳር 21 ቀን ማለት ነው ከምሽቱ ሁለት ሰዓት ጀምሮ እስከ ሌሊቱ ስምንት ሰዓት ድረስ ቤቱ ሲፈተሽ እንደነበረና የተለያዩ ሰነዶቹ እንደ እንደተወሰዱ ገንዘብም እንደተወሰደ ምን ያህል እንደሆነ የተረጋገጠ መረጃ ባይኖረንም ገንዘብና ልዩ ልዩ ሰነዶች ሞባይሎች እና ሶስት ላፕቶፕ ኮምፒውተሮች እንደተወሰዱ ሰምተናል ሌሊት ስምንት ሰዓት ይዘውት እንደሄዱ ና ዛሬ ቁርስ የወሰዱ ልጆች ፈልገው እንዳገኙት ማዕከላዊ እንደሚገኙ ነገር ግን በአይናቸው ያላዩት መሆኑን፣ ምግብ ብቻ አቀብሎ ተመልሷል። እኔም በአጋጣሚ እዛ ስለነበርኩ ይህን ለማረጋገጥ እችላለሁ። ዛሬ ከቀትር በኋላ በሰባት ሰዓቱ የዜና ወጃ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን የኮማንድ ፖስቱን ሴክረታሪያት በመጥቀስ ዶክተር መረራ ጉዲና የአስቸኳይ ጊዜ አዋጁን የአፈጻጸም መመሪያ አንቀጽ በመጣስ ተጠርጥረው በቁጥጥር ስር መዋላቸውን ዘግበዋል። አንቀጹ ባጭሩ የሚለው ሁከትና ብጥብጥ የሚያነሳ ቅስቀሳና ግንኙነት ማድረግ የሚል እንደሆነ ከማስፈጸሚያ መመሪያው ማስተዋል ይቻላል። የኦፌኮ ስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ እንዳሉት ዶክተር መረራ ሲያዙ አብረዋቸው ይኖሩ የነበሩ ያሏቸው ሁለት ወጣቶችም ተይዘዋል። የእነሱ አያያዝ ምክንያቱ ምን እንደሆነ ግን አልተረዱም። ከሱ ጋር የተያዙ ሁለት ወጣቶች ነበሩ ታዬ ነገራና ኩመራ ደለሳ የሚባሉ እነሱ ደግሞ በምን ሁኔታ ለምን እንደተያዙ የኮማንዶ ፖስቱ ሴክሬታሪያት ያለው ነገር የለም። አቶ ጥሩነህ የቤተሰብ አባላትን በመጥቀስ ዶክተር መረራ ጉዲና ትናንት በመንግስት ጸጥታ ኃይሎች ሲያዙ የአካል እንግልት እንዳልደረሰባቸው ገልጸው፣ ህመም ግን ሲሰማቸው እንደነበረ ተገልጾልኛል ይላሉ። ከውጭ ሲገቡ የህመም ስሜት ይሰማቸው እንደነበረና ለዛውም በቂ ሕክምና እንዳላገኙ ሕክምና ለማድረግም ስናገር እንደነበረ ነው የሰማሁት። ትንሽ እረፍት አድርጎ ካልተሻለው ወደ ሕክምና ተቋም ለመንቀሳቀስ ሲያስብ እንደነበረ ነው የሰማሁት። ከቤተሰቡ አባላት በእናንተ በድርጅታችሁ የስራ ሂደት ላይ የሚያሳድረው ተጽዕኖ ምን እንደሆነ ይታወቃል። እውነቱን ነገር ለመናገር የዶክተር መረራ በቁጥጥር ስር መዋል አንደኛ በስራችን ላይ የተወሰነ ተጽዕኖ ይፈጥራል፣ ትልቅ ተጽዕኖም ይፈጥራል ብለን ነው የምናምነው። መሪያችን ነው፣ አስተባባሪያችን ነው፣ አስተማሪያችን ነው። ስለዚህ ተጽዕኖ ይፈጥራል። ነገር ግን በኦሮሞ ህዝብ ትግል ላይ፣ በኢትዮጵያ ህዝቦች ትግል ላይ አንዳች የሚፈጥረው ነገር አይኖርም። ምክንያቱም ህዝብ ትግልን የሚያካሂደው አንድ ቅንጣት ዶክተር መረራን ይዞ አይደለም። ዶክተር መረራ ጉዲና ለእስር በመዳረጋቸውም የተሰማቸውን ስሜት አቶ ጥሩነህ ገምታ ለቪኦኤ ገልጸዋል። አምባገነናዊ የሚባለው ፋሽስታዊ የሚባለው ደርግ ዶክተር መረራን ስምንት ዓመት አስሮት ከፍተኛ የሆነ ክሳራ ውድቀት አድርሶበት እንደለቀቀው ይታመናል። እንደ ሌሎች ጓዶቹ ባለመሞቱ ደስ ይለናል። በደርግ ጥይት ባለመሞቱ ደስ ይለናል። ነገር ግን መንግስት ቢለወጥም ስርዓት ባለመለወጡ ዶክተር መረራን አሁንም ለሌላ እስር መዳረጉ እኔንም ሆነ በግል የፓርቲያችን አባላት በጣም የሚያሳዝን መሆኑን ሳልገልጽ የማልፈው ነገር አይደለም። ዶክተር መረራ ጉዲና ጥቅምት 29 ቀን 2009 ዓ ም ከአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋና በሪዮ ኦሊምፒክ ለኢትዮጵያ የብር ሜዳሊያ ካስገኘው አትሌት ፈይሳ ሌሊሳ ጋራ በመሆን በኢትዮጵያ ይፈጸማል ስላሉት የሰብአዊ መብት ጥሰት ብራስልስ ስለሚገኘው የአውሮፓ ሕብረት ፓርላማ ንግግር ማድረጋቸው ይታወሳል። መርሃ ግብሩን ያዘጋጁት የህብረቱ ፓርላማ አባል አና ጎሜሽ መሆናቸውም ታውቋል። የኢትዮጵያ ፓርላማ አርበኞች ግንቦት ሰባትን በአሸባሪነት እንደፈረጀውም አይዘነጋም። በሪዮ ኦሊምፒክ ለሀገሩ የብር ሜዳሊያ ያስገኘው ፈይሳ ሌሊሳ በሄደበት ወደ ስደት መግባቱን ይፋ ሲያደርግ አንዳንድ የመንግሥት ባለሥልጣናት ፈይሳ ወደ አገሩ ቢመለስ የጀግና አቀባበል እንደሚደረግለትም ተናግረው ነበረ። የዶክተር መረራ ጉዲናን በቁጥጥር ስር መዋል በተመለከተ መድረክ ይፋ መግለጫ አላወጣም። በመንግስት በኩልም በሰባት ሰዓቱ ወጃ ከተባለው ሌላ ይህ ዜና እስከተጠናቀረበት ጊዜ ድረስ የተሰጠ ማብራሪያ የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ እስር፣ ድብደባ፣ ስጋት ፍርሃት፣ ተስፋ መቁረጥ ተጭኖናል ይላሉ። በኦሮሚያ በአማራ እና በኮንሶ የሚገኙ የአሜሪካ ድምጽ ሬዲዮ ያነጋገራቸው ነዋሪዎች፣ በተለይ ወጣቶች። በኢትዮጵያ መንግስት በበኩሉ የአስቸኳይ ጊዜ አዋጁ ሀገሪቱን ለማረጋጋት፣ አጥፊዎቹን ለመለየት ረድቶናል። በድብደባ፣ የሰብአዊ መብት ጥሰት ይፈጸምብናል የሚሉ ለሚመለከተው አካል ሊያመለክቱ ይችላሉ ብሏል። ጽዮን ግርማ ከተለያዩ ስፍራዎች ያጠናቀረችው ዘገባ ዝርዝሩን ይዟል። የአሜሪካ ድምጽ ያነጋገራቸው የተለያዩ ከተሞች ነዋሪዎች በሀገሪቱ ላይ እንደ ቀደመው ጊዜ አደባባይ የወጡ ተቃውሞዎች ሙሉ በሙሉ በመቆማቸው ፊት ለፊት የሚሰሙና የሚታዩ ምንም የተቃውሞ ድምጾች የሉም። ይህም ደግሞ ሀገሪቱን የተረጋጋ ሰላም ያላት አስመስሏታል ይላሉ። ነገር ግን ከዚህ ቀደም በተቃውሞ ውስጥ ተሳትፈዋልና ወደፊትም ሊሳተፉ ይችላሉ በሚል የተጠረጠሩ ሁሉ ከየአካባቢው እየታፈሱ ተወስደዋል። ትምህርት ቤቶች ሳይቀሩ የእስር ቤት ማጎሪያዎች ሆነዋል ይላሉ ያነጋገርናቸው ሰዎች። አብዛኛዎቹ ስማቸውን ማንነታቸውንና ድምጻቸውን አየር ላይ እንዳናውል የጠየቁ ናቸው። ጥቂት የፈቀዱልንም ቢሆኑ ድምጻቸውን እንጂ ማንነታቸውን እንዳንጠቅስ ጠይቀውናል። በኦሮሚያ ክልል ሆለታ ከተማ ነዋሪ እንደነበር ይገልጻል። ግን ደግሞ የዩኒቨርሲቲ ተማሪ ስለነበር እረፍት ሲኖረው ወደ ከተማው ይሄዳል። የኢትዮጵያን መንግስት ይቃወማል። በኦሮሚያ የተቃውሞ እንቅስቃሴ ከተጀመረ ጀምሮ ተቃውሞውን እየደገፈ ሰልፍ ይወጣል። እንደ እርሱ አገላለጽ የተሳተፈባቸው ሰልፎች ሁሉ ሰላማዊ ነበሩ። ቀጥታ በሰላማዊ መንገድ ነው አስታውቄን ነግሬን ማለት

በተናም ካጠናቀቀን በኋላ ማለት ነው። ይህ ወጣት እንደሚለው እነዚህ የተሳተፈባቸው ሰልፎች ለአካል ጉዳት አጋልጠውታል። የአስቸኳይ ጊዜ አዋጁ ከታወጀ በፊት ሁለት ጊዜ ታስሯል። ለእርሱ ሁለቱም ምንም ለውጥ የላቸውም። ከአስቸኳይ ጊዜ አዋጁ በፊትም እስር ነበር፣ አሁንም እስር አለ ይላል። ወጣቱ እንደሚለው እስር ላይ በነበረበት ጊዜ ድብደባ እንደደረሰበት ይናገራል። ከፖሊስ ጣቢያ ነው ወደ ካምፕ ማለት ነው። የወታደር ካምፕ አለ ካምፑ ሜጀር ጄኔራል አየለ አሪያ የሚባል ነው። እንደታሰር ማለት ነው። ወታደሮች ነበሩ የያዙም። ማታ ወደ ማታ አካባቢ ነበር የገባነው። እኔ ተገረፍኩ። እዛ እግሬ ተሰብሮ ነበር፣ ግራ እግሬ ማለት ነው። በምንድን ነው የተሰበረው? መጀመሪያ ላይ በቱቦ ነበር። ከዛ በኋላ አሰሩን እና ከዛ እንጨት ስር ገብቶ እዛኛው አብሎ ሲያሰሩ ነው ሰበረው እና ካሰሩን በኋላ ቱቦ እዛ ላይ ነው የደበደጉ ሳምንት በዚህ አይነት ነበረ። አልሞት ነው አውቀታለ። አሁን በኦሮሚያ ክልል የተለያዩ ከተሞች ወጣቶች ሁለትና ከሁለት በላይ ሆነው በተደጋጋሚ አንድ ቦታ ላይ መሰብሰብ አይችሉም። በተለይ ከፍተኛ ተቃውሞ በነበረባቸው ቦታዎች ጥብቅ ቁጥጥርና ፍተሻ ይደረጋል። ቀደም ሲል በነበረ የአንድ ለአምስት አደረጃጀት መሰረትም በተቃውሞ እንቅስቃሴ ውስጥ ነበሩ የተባሉ ሁሉ ተሰብስበው ይታሰራሉ ይላል። ከዛም በሽብር ይከሰሳሉ። እድለኛ የሆኑት ተደብድበው ይለቀቃሉ ይላል። በአማራ ክልል ሰሜን ጎንደር ጭልጋ ከተማ ነዋሪ የሆኑ ግለሰብ የምንኖረው በስጋት ውስጥ ነው፣ ታሰረ እንጂ ተፈታ የሚል ሰምቼ አላውቅም። ቴሌቪዥን ማየት፣ ስልክ ላይ አዳዲስ የወጡ ዘፈኖችን ማዳመጥም ሆነ ሰብሰብ ብሎ መነጋገር ለእስር ይዳርጋል የሚል ስጋት አላቸው። እኚህ ግለሰብ ጋር አስ አስተያየት ለመጠየቅ ስልክ ስደውል፣ ስማቸውን፣ ያሉበትንና የሚሰሩትን ስራ ጠይቄያቸው ነበር። ተከታዩ ምላሽ ነበር የሰጡኝ ሰሜን ጎንደር ጭልጋ። በምን ስራ ነው የሚተዳደሩት? ምን ያደርግልሻል? ግለሰቡ በቃ አሁን እፈራለሁ፣ እንደ ጎረቤቶቼ፣ እንደ ወዳጆቼ እንዳልታሰር፣ ልጆቼ እንዳይታሰሩ፣ ቤተሰቤ እንዳይበተን ዝርዝሩን ለመናገር እፈራለሁ አሉኝ። ትልቁ ችግር ህብረተሰቡ ከአስራ ሁለት እስከ አስራ ሁለት ሰዓት ተብሏል። አስራ ሁለት ሰዓት ማታ አስራ ሁለት ሰዓት ማለት ነው ከቀኑ አስራ ሁለት ሰዓት ላይ ቤቱ መግባት አለበት። ሌሊቱ አስራ ሁለት ሰዓት መንቀሳቀስ የለበት። በአማራ ክልል ደቡብ ጎንደር እብናት በተባለ ከተማ ነዋሪ የሆነ ሌላ ወጣት አነጋግሬ ነበር። ምንም የተረጋጋ ህይወት የለም። በአጠቃላይ የተረበሸ ህይወት ነው ያለው። የስራ እንቅስቃሴ የለም። ተቋማት ምናምን በቃ የሆነ አስጨናቂ ድባብ ላይ ነው ያለው፣ እና ምን ይመጣብኛል በመኖርና ባለመኖር መካከል ላይ ነው ያለው ሰው፣ ህብረተሰቡ ማለት ነው። ይሄ የተረጋጋ ነገር ሊባል አይችልም። ምን ይመጣብኛል ብሎ እየተጠባበቀ ያለው ህዝብ ተረጋግጧል ማለት አይቻላል። የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ቃል አቀባይ ዶክተር ነገሪ ሌንጮ የአስቸኳይ ጊዜ አዋጁ ሀገሪቱን ወደ ተረጋጋ ሰላም ለመመለስ ጠቅሟል ይላሉ። ሰዎች በእስር ቤት ግርፋት ይደርስባቸዋል፣ ይደበደባሉ የሚለውን ያስተባብላሉ። እኔ እስከማውቀው ድረስ በሰዎች ላይ በህግ ከለላ ስር ባሉ ሰዎች ላይ ድብደባ ማካሄድ የፍትሀዊም ህገ ወጥም እንደሆነ ነው የማውቀው ይሄ ይደረጋል የሚሉ ሰዎች በትክክል ጉዳዩ የሚመለከታቸው የመንግስት አካላት አሉ፣ የፀጥታ አካላትም አሉ። አክሰስ ማድረግ ይቻላል። ፓርላማም ለምሳሌ ሪፕሬዘንት ያደረጋቸው ሰዎች ይህንን ጉዳይ የሚከታተሉ ሰዎች አሉ። ይሄ መፈጸም የለበትም ተፈጽሟል የሚሉ ሰዎች ደግሞ ትክክለኛ መረጃ ካላቸው ማጣራትና ህገወጥ ስራ የሚሰሩ እና ሰዎች ላይ በደል የሚያደርሱ አካላት ካሉ ከህግ በላይ ስላልሆኑ በሀገሪቷ ህግ የሚዳኙበት ሁኔታ ስለምኖር ይሄንን ድምዳሜ መውሰድ ሲተት ይመስለኛል። ያነጋገርናቸው ነዋሪዎች ግን አካባቢው ጸጥ ያለ ቢመስልም በጸጥታው ስር የበርካታ ሰዎችን ቤት እስር እያንኳኳውና ፍርሀት እያስጨነቃቸው መሆኑን ይገልጻሉ። በኮንሶ በዞን የመደራጀት ጥያቄ የፈጠረው ተቃውሞ ጥያቄውን ለማስፈጸም በተቋቋሙት ኮሚቴዎችና ጥያቄውን በደገፉ ወጣቶች ላይ የሰብአዊ መብት ጥሰት እየተፈጸመ መሆኑን ያነጋገርናቸው በርካታ ሰዎች ይናገራሉ። ከእነዚህ ውስጥ አንዱ አሁን ሁኔታዎች ተባብሰዋል፣ ሰዎች ለድብደባና ና ለእስር ይዳረጋሉ ይላሉ። ግርፋቱ ቀላል አይደለም። እንግዲህ ሰው ከተያዘ የሚገረፈው ግርፋት ቀላል አይደለም። ሰው አጋጣሚ ገበያ ሄዶ ወይ የሆነ ቦታ ሄዶ ከተያዘና ሰውዬው እንዳይንቀሳቀስ ሁለት ወይም ሶስት ሰው ሆኖ ድንጋይ ተሸክመ ይህን ያክል ኪሎ ሜትር ተሸክመ ይዘህ አድርስ፣ ከዛ በኋላ አንተ ከግርፋትን ትጠርፋለህ ይባላል። ያን እንግዲህ እንደምንም ብሎ ግርፋቱን ሰርቶ ተሸክመ ያቺ ቦታ ላይ ለቅጣት ነው እንግዲህ ወታደራዊ ቅጣት ነው። አድርሶ ከዛ በኋላ ወደ ወይን ቤቱ ወይ ደግሞ ወደ እስር ቤት ይሄዳል። ሌሎች ደግሞ ያው እየተደበደቡ እየተገረፉ ይሄዳሉ። ይሄ ነው የምደረግባቸው። እኚህ ግለሰብ በኮንሶ እየተፈጸመ ያለውን ግፍና ስቃይ ማየት ለሚፈልጉ ሁሉ መጥቶ ማየት ይችላል። ተደብድበው ቤታቸው የተኙ ፎቶዎችና ቪዲዮችም አሉ። ገለልተኛ የሆነ አካል አጥተን እንጂ መጮ ከጀመርን ቆይተናል። አሁን የት ሄደን አቤት እንደምንል አላውቅም ብለውኛል ዛሬ የዓለም ኤድስ ቀን ኢትዮጵያን ጨምሮ በዓለም ዙሪያ እየተከበረ ነው። በሽታውን ለመከላከልና ለታማሚዎች የህክምና አገልግሎት ለማድረስ የተያዙ ጥረቶችን አስመልክቶ እስክንድር ፍሬው ከአዲስ አበባ አጭር ዘገባ አለው። የዘንድሮው ዓለም አቀፍ የኤድስ ቀን የሚከበረው ቫይረሱን ለመዋጋት የሚደረገው ዓለም አቀፍ ድጋፍ እየቀነሰ፣ የሚመደበው ገንዘብ እያነሰ መምጣቱ በሚነገርበት ወቅት ነው። አገራትና የሚመለከታቸው ወገኖችም ትኩረቱ እንዲቀጥል በማሳሰብ ላይ ይገኛሉ። በአዲስ አበባ የተለያዩ አካባቢዎች የሚታዩ መፈክሮች ከኤች አይ ቪ ነፃ የሆነ ትውልድ ለመፍጠር አሁንም ትኩረቱ እንዲቀጥል የሚጠይቁ ናቸው። ለተለያዩ የህብረተሰብ ክፍሎች የተንቀሳቃሽ ስልክ አጭር የጽሁፍ መልእክት ያስተላለፉት የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመም ይህንኑ መልእክት አስተጋብተዋል። በኢትዮጵያ ያለው የቫይረሱ ስርጭት ካለፉት ዓመታት ያነሰ መሆኑን መረጃዎች ያሳያሉ። በጸረ ኤች አይ ቪ እንቅስቃሴ የኢትዮጵያ ዋነኛ አጋር የሆነው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲም ላለፉት 15 ዓመታት የተለያዩ ድጋፎች ማድረጉን አስታውሷል። ዓለም አቀፉን የኤድስ ቀን ምክንያት በማድረግ ያነጋገርኳቸው የድርጅቱ የኤች አይ ቪ ፕሮግራም ምክትል አስተባባሪ ሳምሶን ኦሊ ይህንኑን ያብራሩት ዩኤስአይዲ ላለፉት 15 ዓመታት ፔፋር በሚባለው ፕሮግራም ድጋፉን ለሚፈልጉ የሕብረተሰብ አካላቶች እንዲደርስ አድርጓል። እና ከዛ ውስጥ የሚገኙ ተግባሮች አንደኛው ቅድም እንደነገርኩት ወላጅ አልባ ህጻናቶችን እንግሊዝኛው ምዛረ ቃል ኦርፋን ን ቨለረብል ችልድር የሚባል ፕሮግራም አለ። እንደዚሁም የህክምና አገልግሎቶች፣ የገቢ ማስገኛ ድጋፎች የመሳሰሉትን መድኃኒቱን፣ በተለይ ለሚወስዱ መድኃኒቱን ደግሞ በአግባቡ እንዲወስዱ ለሚፈለጉ ቫይረሱ በደማቸው ውስጥ ያሉ ወገኖች የምግብ ድጋፍ እንደዚህ የመሳሰሉት ነገሮች ይደረጋሉ። ስለዚህ ሰፋ ያሉ ፕሮግራሞቹን ህብረተሰቡ እንዲያገኝ በማድረግ እየተከናወነ ያለ የሚገኝ ተግባር ነው ማለት ነው። ዩስዲ በኩል ዩኤስ አይዲን ጨምሮ ዓለም አቀፍ አጋሮች ለጸረ ኤችአይቪ እንቅስቃሴው የሚያደርጉት ድጋፍ እየቀነሰ ነው መባሉን አቶ ሳምሶን አይቀበሉም። በተሰራው ስራ ውጤት መገኘቱንና የቫይረሱ ስርጭት መቀነሱን ያስታወሱት አቶ ሳምሶን የሚደረገው የድጋፍ መጠን መመዘን ያለበትም ከዚህ ወቅታዊ ሁኔታ አንጻር መሆኑን ተናግረዋል። ባለፉት ጊዜያት በርካታ ያው ስኬቶች በዚህ ዘርፈ ብዙ ምላሾች ላይ ተገኝተዋል። አሁንም ቢሆን ይህ በሽታ ለብዙ ወገኖች ሕይወታቸው ላይ ተጽዕኖ እያደረገ ቢሆንም ድጋፉ የሚቀጥል ነው የሚሆነው። ይህም ማለት ምንድነው? በፊት ካለው ሲጀመር ባለው ፕሮግራሙ አሁን ጊዜ ባለው ስናየው ስርጭቱም፣ ክስተቱም ሁኔታዎች እየቀነሱ ይገኛሉ። ስለዚህ አቅጣጫው የሚሆነው ተገላጭነትን ትኩረት ያደረገ ጸረ ኤች አይቪ ፕሮግራም ማስፋፊያ ስራዎችን ማጠናከር ነው የሚሆነው። ያም ማለት ከፍተኛ ስርጭት መጠን የሚታይባቸውን አካባቢዎች፣ እንደዚሁም ከፍተኛ ስርጭት መጠን የሚታይባቸውን የህብረተሰብ ክፍሎችን ያማከለ ተግባሮችን ድጋፍ የማድረግ ነገር ነው የሚሆነው። ድጋፉ መቀነሱን ግን ተስማማላችሁ፣ ድጋፍ ቀነሰ ማለት አይቻልም ለምን ስርጭቱ ቀነሰ ማለት አገልግሎቱ የሚፈልገውን ህብረተሰብ አካል አሁንም እየተደረሰ ነው ያለው፣ ግን ድጋፉ ቀነሰ የሚል ነገር አይደለም ያለው። እዚህ ምናልባት የገንዘብ መጠን ሊቀንስ ይችላል። ገንዘብ ቀነሰ ማለት ድጋፍ የሚሰጠው መጠን ለሚፈልጉት ህብረተሰብ አካሎች ቀነሰ ማለት አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የፌዴራል ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ስራ አስኪያጅ አቶ አለሙ አኖ ከባለፈው ዓመት እቅድ ጋር በማስታየት አስተያየት ከእቅዱ ጋር በማስተያየት የምሽቱ እንግዳችን ይሆናሉ። የብሔራዊ ኤች አይቪ ኤድስ መቆጣጠሪያና መከላከያ ጽሕፈት ቤት የእቅድ ክትትልና ግምገማ ኦፊሰር የሆኑትን ዶክተር አቻሜለህ አለባቸውን በአጠቃላይ በኢትዮጵያ በኤች አይቪ ኤድስ በኩል ያለውን ሁኔታ ገልጸውልናል። መስታወት ይዛለች። አለም አቀፉ የኤች አይቪ ኤድስ ቀን ለ28ኛ ጊዜ በኢትዮጵያ ተከብሮ ውሏል። እንደ አውሮፓውያን አቆጣጠር በ2020 ሊተገበር ከታቀደው ኤች አይቪ ኤድስን ከዓለማችን ጨርሶ የማጥፋት እንቅስቃሴ ምን ያህል እንደተተገበረ በመገምገምና ለቀጣይ አመታትም ምን መሰራት እንዳለበት በመመካከር ነበር ቀኑ ታስቦ የዋለው። አቶ አለሙ ዋኖ የፌዴራል ኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ዋና ዳይሬክተር፣ በኢትዮጵያ ኤች አይቪ ኤድስን ስርጭት በተመለከተ ከባለፈው አመት ጋር በማነጻጸር የተሻለ ለውጥ እንዳለ ገልጸውልናል። አሁንም ትኩረት ለኤች አይቪ መከላከል በሚል መሪ ቃል ነው የተከበረው። ያው የሚከበረው በአጠቃላይ በሀገሪቱ ውስጥ ሲሆን፣ በሀገር አቀፍ ደረጃ በአዲስ አበባ ከተማ አስተዳደር ነው የተከበረውና ዋናው ትኩረቱ ምንድን ነው? በተለይ በአሁን ያለንበት ያው ይበልጥ ተጋላጭ የሆኑ የማህበረሰብ ክፍሎችን ለመድረስ የሚያስችል ስትራቴጂ ነው ተቀርጦ ያለንበት እና ይህን እንግዲህ እየተሰራ ያለ ምንድን ነው በሀያ ሰላሳ በተለይ እንደ አውሮፓውያን አቆጣጠር ማለት ነው ኤድስን መጥታት ወይም ደግሞ ባይቴንቲ ሾርት የሚለውን ግብ ለማሳካት የሚያስችለን ስልት ቀይሰን ያለንበት ሰዓት ነው። በተለይ እስከ ሀያ እስከ ሀያ በአውሮፓውያን አቆጣጠር ያው እንደምታቁ በሀገራችን ኮንቴክስት ኢንቨስትመንት እቅዳችን ወይም ደግሞ ስልታዊ እቅዳችን ለአምስት አመቱ ማለት ነው በአብዛኛው ትኩረት የሚያደርገው ይበልጥ ተጋላጭ የሆኑ የማህበረሰብ ክፍሎችን በባህሪ ለውጥ ስራዎች፣ በምክርና ምርመራ አገልግሎት እንደዚህም ደግሞ የፈደሬት ሕክምና አገልግሎት ተጠቃሚ እንዲሆኑ ለማስቻል ነው። በዚህም እንግዲህ የተቀመጠው ግብ አለ። በተለይ ከሰባ ሺ እስከ ሰማኒያ ሺህ የሚደርሱ አዲስ በኤች አይቪ ወይም በቫይረሱ ሊያዙ የሚችሉትን የመከላከል ነው። ሌላው ደግሞ ከአምስት መቶ ሃምሳ ሺህ በላይ የሆኑ ወገኖች የጸረ ህክምና አገልግሎት ተጠቃሚ እንዲሆኑ ለማስቻል የታቀደ ነው። ይህ እንግዲህ የሁለት ሺ ስምንት ዓመተ ምህረት አፈጻጸማችን የአምስት ዓመቱ የመጀመሪያ ምዕራፍ ነው የሚሆነው። በዚህ ሁኔታ ስምንት ነት አድርገን በጠራ ነው። እስካሁን ድረስ ወደ ሶስት መቶ ዘጠና ስምንት ሺህ የጸረ ኤርስፕና አገልግሎት ተጠቃሚዎች አሉ። እንደዚሁም ደግሞ ባለፈው አመት ወደ ስምንት መቶ በአምስት ሚሊዮን ሰዎች የምክርና ምርመራ አገልግሎት አግኝተዋል። በተቻለ መጠን ደግሞ በዚህ አመት በያዝ ነው የተፋጠመ የምክርና ምርመራ አገልግሎት እንዲሁም የጸረ ኤርስፕና አገልግሎት ዘመቻ እያካሄድ ነው ያለ ነው። ይህ ምንድን ነው? ትንሽ ወደ ኋላ የተቀረ ቁጥር አለ። ያንን ቁጥር ለማሟላት ና በተለይም አገራችን መተግበር የጀመረችውም ወዲያው ቴስት ኤንድ ስታርት ምን ወይም ደግሞ የምክርና ምርመራ አገልግሎት አግኝቶ ፖዘቲቭ የሆኑ ሰዎች የጦር ሄድ ስክብና አገልግሎት እንዲጀምሩ በቂ ዝግጅት ተደርጓል። በተለይ ከጥቅምት ሁለት ሺ ዘጠኝ አመት ምረት ጀምረው ይህ ነገር ተግባራዊ የሆነ ነው ያለው እና እነዚህን ሁኔታዎች በተሳለጠው በተፋጠመ መልኩ ከግባችን ለመድረስ በሚያስችል ሁኔታ ነው ንቅናቄ ተፈጥሮ እየተከበረ ያለው እና ያው ከዲሴምበር ከዛሬ ጀምሮ እስከ ዛሬ አመት ድረስ ማለት ነው። ትኩረት የሚያደርገው አሁንም አሁንም ትኩረት ለኤችአይቪ መከላከል የሚለውን መርስ በመከትበር ረገድ መመዝገብ የሚገባቸው ወይም ደግሞ መምጣት የሚገባንም ውጤት ለማምጣት የሚያስችለን አካሄድ ነው የምንሄደው። የብሔራዊ ኤች አይቪ ኤድስ መቆጣጠሪያና መከላከያ ጽፈት ቤት የእቅድ ክትትልና ግምገማ ኦፊሰር ዶክተር አቻሜል አለባቸው። በኢትዮጵያ በኤች አይቪ ኤድስ የተያዙ ሰዎች ቁጥር በከፍተኛ ሁኔታ ቢቀንስም አሁንም አዳዲስ በኤች አይቪ ኤድስ የሚያዙት የሰዎች ቁጥር አነስተኛ የሚባል አይደለም በማለት ይናገራሉ። አሁን በሀገራችን ያለው የኤችአይቪ የስርጭት አማካይ ስርጭት መጠን አንድ ነጥብ ሁለት በመቶ ነው ወደ ሰባት መቶ አርባ ስምንት ሺህ የሚሆኑ ኤች አይቪ በደማቸው የሚገኙ ወገኖች በሀገራችን ውስጥ እንደሚኖሩ ይገመታል። በአንድ ዓመት ውስጥ ወደ ሀያ አንድ ሺህ የሚሆኑ አዲስ ሰዎች በኤች አይ ቪ እንደተያዙ ነው እንደተያዙ የሚገመት መሆኑን ነው መረጃዎች የሚያሳዩት። አጠቃላይ ኤች አይ ቪ በደማቸው ከሚገኙ ወገኖች መካከል ስልሳ በመቶ የሚሆኑት ሴቶች ናቸው። እንደዚሁም አዲስ በኤች አይ ቪ ከሚያዙትን መካከል ስልሳ በመቶ አካባቢ የሚሆኑት እንደዚሁ ሴቶች ናቸው። ስለዚህ ከወንዶች ይልቅ አሁንም ሴቶቹ የበለጠ ተጋላጭ የሆኑበት ሁኔታ መኖሩን ያሳያል ማለት ነው። በሌላ በኩል ስርጭቱ አንድ ነጥብ ሁለት በመቶ ይባል እንጂ በአገር አቀፍ ደረጃ ያለው ከቦታ ቦታ እና ከማህበረሰብ ማህበረሰብ የተለያየ ስርጭት መጠን ነው ያለው። ያ ጉራማይሌ የሆነ የስርጭት ሁኔታ ይታያል። በገጠርና እና በከተማ ያለውንም ስንመለከት የከተሞች አካባቢ የስርጭት መጠን ከፍ ብሎ ይታያል። ወደ አምስት ስድስት እጥፍ በገጠር ካለ የስርጭት መጠን ከፍ ብሎ ይታያል። እንግዲህ በአጠቃላይ ማህበረሰብ ክፍሎችን እንመልከት ግን ደግሞ ለምሳሌ በሴተኛ ዳሪዎች አካባቢ ቀደም ሲል የተሰሩ ጥናቶች እንደሚያሳዩት እስከዛ ያሉትን ፖዘቲቭ አዲስ የተያዙትንም አንድ ላይ ጨምሮ ፕሪቫለንሱ ወይም የስርጭት መጠኑ በእነሱ አካባቢ ወደ ሀያ ሶስት በመቶ ነው። ረጅም ርቀት አስከርካሪዎች አካባቢ ወደ አራት ነጥብ ዘጠኝ በመቶ ነው። እንግዲህ እንደዚህ እያለን በተለያዩ የማህበረሰብ ክፍሎች የተለያየ የስርጭት ሁኔታ በተለያዩ አካባቢዎችም የተለያየ የስርጭት ሁኔታ የሚታይ መሆኑን እናያለን። አዲስ በኤች አይቪ በአንድ ዓመት ውስጥ እንደተያያዙ ይገመታል ካልኩት ከሀያ አንዱ ሺ አካባቢ ከሚገመቱት መካከልም አንድ ሶስተኛ የሚሆኑት ከአስራ አምስት ከሀያ አራት ዓመት እድሜ ክልል ያሉ ለጋ ወጣቶች ናቸው ማለት ነው። እንግዲህ እነኝህ እነኝህ ሁኔታዎችን ስንመለከት አጠቃላይ ስርጭት ሁኔታው ከቦታ ቦታ ከማህበረሰብ ማህበረሰብ የሚለያይ መሆኑንና ሴቶች የበለጠ ተጋላጭ መሆናቸውን ወጣቶች አካባቢ ደግሞ የሚያሳስብ የስርጭት መጠን መኖሩን የሚያሳይ ነው። እንደ አውሮፓውያን አቆጣጠር እስከ 2020 ሊተገበር የሚገባውን የኤችአይቪ ኤድስን ጨርሶ የማጥፋት እቅድ ለመተግበር የሚደረገው ጥረት ተጠናክሮ እንደሚቀጥል የኢትዮጵያ ኤችአይቪ ኤድስ መከላከያ ጽፈት ቤትም ገልጿል። እንግዲህ ሄኖክ፣ በዚሁ ፕሮግራማችን እየተጠናቀቀ ነው። ስናስተናግዳቸው ያመሸነው ሄኖክ ሰማግዘር ነው። እኔም መስታወት አደረገው ነበር። መልካም ምሽት።